por በአውሮፓ የኢትዮጵያ ስፖርትና ባህል ፌስቲቫል ዘንድሮ ለአስራ ሰባተኛ ጊዜ ሲካሄድ ከአውሮፓ እስከ ኢትዮጵያ ተወዳዳሪ ቡድኖችንና እንግዶችን አሰባስቦ የአንደኛና ሁለተኛ ዲቪዚዮን የቡድን ውድድሮችን እንዲሁም የታዳጊዎችንና የልጆችን ውድድሮችን በማካተት ከሐምሌ 24 እስከ ሐምሌ 27 2011 ዓ ም ድረስ በፊፋ ዋና መቀመጫ በሆነችው በሲዩዛር ኔዘርላንዷ ውቧ ከተማ በዙሪክ ከተማ በኢትዮ ዙሪክ ቡድን አዘጋጅነት ሲካሄድ ቆይቶ ባለፈው ቅዳሜ በድምቀት ተጠናቋል። በዘንድሮው ውድድርም የፈረንሳይ ቡድኖች በአዋቂም ሆነ በታዳጊ ወጣት ቡድኖች ጎልተው በታዩበትና የዙሪኩ የውድድር ሜዳም የአዲስ አበባን ስቴዲየም ሚስማር ተራን እስኪመስል ድረስ ከኢትዮጵያ ድረስ ተጉዘው በመጡ የኢትዮጵያ ቡና ደጋፊዎች በናዳነ ሽጉጤ ዜማና አዝናኝ ድጋፍ ደምቆ ሲካሄድ ቆይቷል። በመዝጊያው የፍጻሜ ውድድርም Я yeah, ищу. ቡና ፍራንስና የኢትዮ ሆላንድ የፍጻሜ ጨዋታ የተካሄደ ሲሆን ጨዋታውን በመደበኛ ጊዜ ያለምንም ግብ አቻ መጠናቀቁን ተከትሎ ወደ መለያ ምት በማምራታቸው ኢትዮ ቡና ፍራንስ ኢትዮ ሆላንድን በመርታት የዘንድሮ ዓመት የውድድር ሻምፒዮን ሆኗል። ለቡድኑ ማሸነፍ ከፍተኛ አስተዋጽኦ ያበረከተው የኢትዮ ቡና ፍራንሱ በረኛ ክብሮም ከውድድሩ በኋላ በኋላ እንዲህ አለ። ትልቅ ሬስፖንሳቢሊቲ ነበረብኝ። አንደኛ ያው ድል ሞከርኩኝ። አንደኛውን ማዳን ችያለሁ። ሁለተኛውን ማዳን ይችል ነበር፣ ያው ትንሽ ኃይል ስለነበረው ለማግባት ችሏል። ያው ሶስተኛው ስለተሳተ እጅግ በጣም ደስ ብሎኛል። እነሱ ምንም ቢያዝነው፣ ያው ኳስ ነው፣ አንዱ ያገኛል። በልጆችም ድርብ ድል ነው የሚሆነው ደስ በአጭር ጊዜ ውስጥ የፈረንሳይን እና ከኢትዮጵያ የመጣውን ቡድን በማቀናጀት ጠንካራ ስራን በመስራት ለዚህ ውጤት መብቃታቸውን የቡድኑ አሰልጣኝ ሰለሞን አሰፋም ተናግሯል። አሁ ለማቀናጀት ይከብዳል፣ ግን ያው ቢያንስ አስር አመት ይሆነኛል። ቾ ፍራንስ ላይ ቢከብድም ግን በቀላሉ ሁኔታ የሚችሉ ልጆችም ስለሆኑ አልከበደም ለማቀናጀት በአዲስ አበባ ስቴዲየም ልዩ ድምቀት በመሆን የሚታወቁት የኢትዮጵያ ቡና ደጋፊዎች ስቴዲየም ዙሪያ የሚል የጤና ቡድን አቋቁመዋል። ባለፈው ዓመትም ጀርመን ላይ ተካሂደው በነበረው ተመሳሳይ ውድድር ላይ ተካፍለው ነበር። ዘንድሮ የኢትዮጵያ ቡና ደጋፊዎች ቡድን ከፈረንሳዩ ኢትዮ ቡና ፍራንስ ጋር ተቀናጅተው ቡድን በመስራት ሻምፒዮን ሆነዋል። ከአዲስ አበባ የመጣው ብሩክ እስጢፋኖት ወይም በቀጽል ስሙስ ሳሞራ ስለ ዙሪክ ቆይታቸው እንዲህ ብሏል። አውሮፓያን ውድድር ላይ ሁሌም ቢሆን የቡናን ማሊያ ለብሰው የሚጫወቱ የራሳችን ጓደኞች ኢትዮ ፍራንሶች በአሁኑ እናንተ ባትመጡም ከእኛ ጋር ተቀላቅላችሁ ብትጫወቱ ደስ ይለናል፣ ለውድድሩም ድምቀት እንሆናለን፣ ቀል አብረን እንሁን ባሉት በጠየቁን መሰረት እሺ ብለን ወደ ፓሪስ ተጉዘን ከፓሪስ አብረን ነው ወደ ዙሪክ የመጣ ነው። ያው በቃ ካለን ጉጉት ካለን ፍቅር የተነሳ እግዚአብሔር አምላክም የተሻለውን ነገር አድርጎልናል። ሁላችንም ኢትዮጵያ ቡና ነው ቀደስ ብሎናል። ከአስራ አምስት ዓመት በታች በተደረገው የታዳጊ ወጣቶች ውድድር ደግሞ ኢትዮ ፍራንስ ተጋጣሚያቸው የነበረውን ያዘጋጁን አገር ኢትዮ ዙሪክን በመለያ ምት በማሸነፍ የዋንጫ ባለቤት ሆነዋል። ባለፈው አመት ለጥቂት ያጡትን ሻምፒዮናነት ክብር በማግኘታቸው መደሰታቸውን የቡድኑ ተጫዋቾች እንዲህ ሲሉ ገልጸዋል። ዛሬ ከኢትዮ ፓሪስ ፔናሊቲ መጠ ነው አሸነፈን አራት ለሶስት በቃ አሁን ሻምፒዮን ሆነን። የባለፈው አመት አለቀስኩኝ፣ በጣም ተናደድኩኝ። አሁን ዛሬ በጣም ደስ ደስ ደስ አለኝ። አዲስ አበባ ኢትዮጵያ በጣም እወዳለሁ። ከልቤ ነው የሚወደው የሀገሬ ነው። አሁን አሸነፍኩ። ሻምፒዮን ፍራንስ ነን አሌ ፓሪ የ የቶኪዮ ተሮንዳሄም ቡድን አሸናፊ ሲሆን ከ13 ዓመት በታች በተደረገው ውድድር ደግሞ የኢትዮ ስዊዝ ቡድን የዋንጫ ባለቤት ሆኗል። በውድድሩ አሸናፊ ለሆኑ ቡድኖች እንደየደረጃቸው የዋንጫና የሜዳሊያ ሽልማቶችን የተቀበሉ ሲሆን ውድድሩን የተሳካ ለማድረግ ከፍተኛ አስተዋጽኦ ላበረከቱ አካላትም የእውቅናና የምስክር ወረቀት ከዕለቱ የክብር እንግዶች እጅ ተቀብለዋል። በዘንድሮ ውድድር ላይ ኮከብ ተጫዋች በመሆን የተመረጠው እያሱ ታምራት ከኢትዮ ቡና ፍራንስ ሲሆን ኮከብ ግብ ጠባቂ በመሆን የተመረጠው ደግሞ የኢትዮ ሆላንዱ ኪንግስተን የተባለው ግብ ጠባቂ ነው። በኮከብ ግባግቢነት አቡሸት ከኢትዮ ፍራንስ ሽልማቱን ሲወስድ፣ የቀድሞ የኢትዮጵያ ቡና ተጫዋቾች ማህበር ደግሞ የጸባይ ዋንጫ ተሸላሚ ሆነዋል። ከተመሰረተ ሶስት ዓመታትን ያስቆጠረው የቀድሞ የኢትዮጵያ ቡና ተጫዋቾች ማህበር የእግር was wooden በተለያዩ በጎ አድራጎት ውድድሮች ላይ በመሳተፍና ባላቸው ልምድና ችሎታ ለኢትዮጵያ እግር ኳስ የበኩላቸውን አስተዋጽዖ ለማበርከት እየተንቀሳቀሱ መሆናቸውን የገለጸልኝ የቡድኑ አባል የቀድሞው የኢትዮጵያ ቡናና የኢትዮጵያ ብሔራዊ ቡድን ተጫዋች እድሉ ደረጀ ነው። አሁን ከመጣ ነው ውስጥ እንግዲህ አብዛኛውን ከቀድሞ ተጫዋቾች ወደ አስር እንሆናለን የመጣ ነው ማለት ነው። ውድድሩ ላይ ያው ቀደም ብሎ አልነበረንም ኢንቪቴሽን የመጣው ትንሽ ዲሌ ሆኖ ነበረ። አብዛኛው ልጅ የተሰጠው ቪዛ በ31 ነው እዚህ ሀገር መግባት የሚችለው ስለዚህ በ31 ደግሞ ውድድሩ የሚጀመርበት ቀን ነበር እና የዛን ቀን የነበረውን ጨዋታ ሁለት ጨዋታ አላደረግንም። ግን ያው እዚህ መምጣታችን ብዙ ሰዎች ይፈልጉ ነበር የኛን ጨዋታ ማለት አወዳዳሪውን አካል በቃ ያን ነገር ፕሮግራሜን ያበላሽብኛል ስላለ በቃ አክሴፕት ማድረግ ነበረብን ግን ሌላው ደግሞ ተመልካች የተወሰ ሁለትም ጨዋታ ቢሆን ማየት ስላለበት እኛም ደግሞ እዚህ ድረስ መጠን አዲስ ተጫውተን በሚል ነው። ያው የጸባዩም ዋንጫ ከዛ አንጻር ይመስለኛል የተሰጠ። በኢትዮጵያ ስፖርትና ባህል ፌዴሬሽን በአውሮፓ አዲሱ አመራር የዘንድሮውን ውድድር የተሳካ ለማድረግ እና ከውድድሩ አዘጋጆች ጋር በመሆን ዝግጅቱን ተቀናጅተውና ተናበው ለመስራት በመቻላቸው የዘንድሮ ውድድር ላይ የተሻለ ውጤት መታየቱን የፌዴሬሽኑ ምክትል ፕሬዝዳንት አቶ ሮቤርቶ ካንቲ እንዲህ ሲሉ የሚገልጹት ዘንድሮ በጣም የሚያስደስት ነው። ምክንያቱም ባለፈው አመት ትንሽ የተበላሹ ነገሮች ነበሩ፣ ብዙ ነገር ተወቅሰናል። ያሁኑ አመቱ ግን በፕላን ቢ ስለተንቀሳቀስን ብዙ ችግሮች አልገጠሙንም። በዚህ ላይ ግን በጣም ማድነቅ የምፈልገው የኢትዮ ዙሪ ቡድን ተከትሎናል፣ የመከርነውን ነገር ሁሉ አድርጎልናል። በዘንድሮ የስፖርት ውድድር ላይ ቡድኖችም በጣም ስነ ስርዓት እያደረጉ ልቦና እየገዙ በትልቅ ሁኔታ ፍቅራቸውን ያሳዩበት ፌስቲቫል ነው ብዬ ነው የምገምተው። አንድነታችን በስፖርት አማካኝነት እየተመለሰና አንድም ብጥብጥ አልታየም። ስለዚህ ይሄ አራያ መከተል አለብን። አንዳንዴ ትንሽ ቴክኒካል የቅንጅት ነገሮች ላሉ እነዚህ እንዴት ነው ማስተካከል የመጀመሪያው ማረም የሚቻልበት የገንዘብ ሁኔታ ማለት ነው። ሁለተኛው ደግሞ እውቀት ያላቸው ኢትዮጵያውያን ከጎናችን ሆነው እኛን መርዳት አለባቸው። ምክንያቱም ኢትዮጵያዊነት መቀጠል አለበት። የውድድሩ አዘጋጅ የሆነው የኢትዮ ዙሪክ ቡድን ፕሬዝዳንት አቶ ሙልጌታ በየነም ብዙ ውጣ ውረዶችን በማለፍ የዘንድሮውን ውድድር የተሻለ ለማድረግ እና ለሌሎች አሪያ ሊሆን የሚችል ስራ ለመስራት መቻላቸውን እንዲህ ሲሉ ገልጸውልናል። ይሄኛው ውጤቱ በጣም የሚያስደስት እና በጣም ሞራላችንን ከፍ የሚያደርግ እና የዚህን የእግር ኳስ ውድድር ወደፊት የሚያደርግ ነገር ነው ማለት ነውና፣ የኛ ልጆች ነገ አድርገው ለኢትዮጵያ ቢጫዋቱ ደስ ይለናል። በዚህ በጣም ኮርተናል፣ ደስታ ተሰምቶናል። ከጠበቅነው በላይ ህዝብ መጥቷል። ኢንሹራንስ ድረስ አድርገን ማንኛውም ተጫዋች ሲጎዳ ሕክምና እንዲደረግለት አድርገናል እና ብቁ የሆኑ እስከ ሁለተኛ ሊጋ የሚያጫውቱ ፕሮፌሽናል የሆኑ ዳኞችን ጽድት ያለ የእግር ኳስ ውድድር እንደታየ ነው። በ1950ዎቹ እና 60ዎቹ የቀድሞ የቅዱስ ጊዮርጊስ ክለብ ተጫዋች የነበሩት እንዲሁም ለ30 ዓመታት ያህል በስፖርት መምህርነት በተለያዩ በአዲስ አበባ በሚገኙ ትምህርት ቤቶች ያገለገሉት አቶ አበበ ሁንዴ ስለ ዙሪኩ የኢትዮጵያውያኑ የስፖርት ውድድር እንዲህ ይላሉ። ዛሬ በአውሮፓ ያሉት ሀገራቸውን ወክለው በየዓመቱ በሚያደርጉት ውድድር የሚያደርጉት መገናኘት የሚያደርጉት በዓል የሚያደርጉት ክብር ወሰን የለውም፣ ትልቅ ነው። ለወደፊቱ ኢትዮጵያ ግንባታ መሰረት ነው። ስለዚህ ወጣቱ ትውልድ ባህሉን እንዳይረሳ ይሄ መቀጠል አለበት። ለመጀመሪያ ጊዜ የኢትዮጵያ ቀን ተከበረበት የዙሪኩ ውድድር ከስፖርት ውድድርነት ባለፈም ኢትዮጵያ ውስጥ ድጋፍና እርዳታ ለሚሹ ወገኖች ድጋፍ ለማድረግ ገቢ የሚያስገኝ ተግባራትም በተጓዳኝ የተከናወነበትም ሆኗል። አስራ ሰባተኛው የኢትዮጵያውያን ስፖርትና ባል ፌስቲቫል በተሳካና በደመቀ መልኩ ይጠናቀቅ እንጂ በውድድሩ ላይ አንድም ሴቶችን የሚያሳትፍ ውድድርም ሆነ ዝግጅ ድርጅት አለመደረጉን ታዝበናል። በቀጣይ በሚደረጉ ውድድሮችም እነዚህም ጉድለቶች ተስተካክለው እንደሚቀርቡ ተስፋ እናደርጋለን። የተከበራችሁ አድማጮቻችን ሳምንታዊው የስፖርት ፕሮግራማችን በዚሁ ተጠናቋል። ከዝግጅቱ ጋር አብሬያችሁ የቆየሁት ሃይማኖት ጥሩነህ ነበርኩኝ። ስለተከታተላችሁ በማመስገን በዚሁ ልሰናበት። እስከ ሳምንት መልካም ቆይታ።